የውጭ ጉዳይ ኃላፊ ወይዘሮ ሞጎሪኒ ለኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በስልክ ስላነሷቸው ጉዳዮች ቃል አቀባያቸውን ወይዘሪት ናቢላ ማስራሊንን በስልክ አነጋግሬ ነበር። አሁን ነው የውጭ ጉዳይ ኃላፊና ምክትል ፕሬዚዳንት ፌዴሪካ ሞጎሪኒ ለኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልክ ደውለውላቸው ነበር። ስለ አገሪቱ አጠቃላይ ሁኔታና በቅርቡ ስለታወጀው አስቸኳይ ጊዜ አዋጅ ተወያይተው ያደረባቸውን ስጋት ገልጸውላቸዋል። የኢትዮጵያ መንግስት፣ ከህዝቡ ለሚነሱ ጥያቄዎች መልስ ለመስጠትና የዲሞክራሲ ምህዳሩን ለመክፈት መሰረታዊ መብቶችን ለማክበር ግልጽነት፣ አሳታፊነትና የፖለቲካ ቁርጠኝነት እንዲያሳይ ጠይቀዋል በማለት ለዚህም መንግስት አስፈላጊውን የፖለቲካ ማሻሻያ እርምጃ መውሰድ ያለበት መሆኑን አሳስበዋል ብለዋል። በአዋጁና አዋጅን ተከትሎ በወጣው የአፈጻጸም መመሪያ የመሰብሰብ፣ የመናገርና የመጻፍ መብቶች የተገደቡ መልእክቶችን በምልክትም እንኳ ቢሆን ማስተላለፍና ሀሳብን መግለጽ በግልጽ የተከለከሉና የማህበራዊና መገናኛ አውታሮችም ሙሉ በሙሉ በተዘጉበት ሁኔታ ጠቅላይ ሚኒስትሩ መሰረታዊ መብቶች አይጣሱም ይከበራሉ ማለታቸውን ብዙዎች አልተቀበሉትም። እንዲያውም በርካታ የሰብአዊ መብት ድርጅቶች አዋጁ የኢትዮጵያ መንግስት በሰላማዊ ሰልፈኞችና ተቃዋሚዎች ላይ የሚወስደውን የኃይል እርምጃ አጠናክሮ እንዲቀጥል የሚያደርግ ነው በማለት አውግዘውታል። ለሀገሪቱ ዘላቂ ሰላምና እድገትም እንደማይበጅ በማስጠንቀቅ ላይ ናቸው። በውጭ የሚኖሩ ኢትዮጵያውያንም አዋጁ የኢትዮጵያ መንግስት በዜጎቹ ላይ የሚፈጽመውን የመብት ጥሰትና ህገወጥ እርምጃ የህግ ሽፋን የሚሰጥ ነው በማለት የአውሮፓ ህብረትና ዓለም አቀፉ ማህበረሰብ እንዲያወግዙት ብቻ ሳይሆን በኢትዮጵያ መንግስት ላይ የዲፕሎማሲና የኢኮኖሚ ጫና እንዲፈጥሩ በሰላማዊ ሰልፍና በልዩ ልዩ ዘዴዎች በማሳሰብ ላይ ናቸው። ወይዘሮ ሞገረኒ ከጠቅላይ ሚኒስትር ኃይለ ማርያም ጋር ባደረጉት የስልክ ውይይት መንግስት የምርጫውን ስርዓት ለማሻሻል በኢኮኖሚውም በተለይ ወጣቱ ተጠቃሚ የሚሆንባቸውን አሰራሮች በመዘርጋት በኩል ትኩረት ማድረግ እንደሚገባ አጽንኦት ሰጥተው እንደተናገሩ ተገልጿል። ቃል አቀባይ ናቢላ የወይዘሮ ሞጎረኒን የስልክ ውይይትና መልእክት ሲያጠቃልሉ የሁለቱ መሪዎች ውይይት ሲጠቃለል አዎንታዊ ውጤት ለማግኘት ከሁሉም ባለድርሻ አካላት ጋር በአስቸኳይ ውይይት መጀመር አለበት። ለዚህም የሚያስፈልገው የውይይት ምህዳሩን ማስፋት እንጂ ማጥበብ አይደለም የሚለው አጽንኦት የተሰጠው ነበር ብለዋል። ኢትዮጵያ የአውሮፓ ህብረት አይነተኛ አጋርና ዋና የልማት እርዳታ ተጠቃሚ መሆኗ ቢታወቅም በዲሞክራሲና የሰብአዊ መብቶች አያያዝ ላይ ግን ሰፊ ልዩነቶች እንዳሏቸው ግልጽ ነው። የአውሮፓ ህብረት የኢትዮጵያ መንግስት በዜጎቹ ላይ የሚፈጽመውን በደልና የመብት ጥሰት ችላ ብሎታል በማለት በሰብአዊ መብት ድርጅቶች ዘንድ በተደጋጋሚ ሲወቀስ ቆይቷል። ይሁን እንጂ አሁን ያለው ሁኔታና በተለይም የአስቸኳይ ጊዜ አዋጁ ህብረቱም ሆነ አባል መንግስታቱ ችላ ሊሉት ከማይችሉት በላይ ነው በማለት በኢትዮጵያ መንግስት ላይ ተከታታይ እርምጃዎች ሊኖሩ እንደሚችሉ የሚገምቱ የፖለቲካ ተንታኞች በርካቶች ሆነዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።